ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሰኞ ሐምሌ 29 2011 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና አዳነች ፍስሐ የነን። የምሽት ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ። ዩናይትድ ስቴትስ ውስጥ በአንድ ሳምንት ውስጥ በሰላማዊ ሰዎች ላይ የተከፈቱ ሶስት መደዳ የተኩስ ጥቃቶች ያደረሱት ጉዳት ሀገሪቱን በከፍተኛ ሁኔታ እያነጋገረ ነው። አዎ የጦር መሣሪያዎችን ለማኅበረሰቦቻችን መሸጥ ማቆም አለብን የጥላቻን ስሜትና መንፈስንም መጋፈጥ አለብን። በመላ የሕይወቴ ዘመን አይቼው የማላውቀው የጥላቻ መንፈስ ነው ያለው። ለመጪው ፕሬዝዳንታዊ ምርጫ ከቴክሳስ እየተወዳደሩ ያሉት ቤቶ ኦሮርኮ ናቸው። ፕሬዝደንት ትራምፕም ከዋይት ሃውስ ተናግረዋል። ዘገባውን በአብይ ርዕስ ይዘናል። በናይል ሳት ቪኦኤ አምሃሬክ ላይ፣ ቪኦኤ 24 ላይ ልታገኙን ትችላላችሁ በአሃዱ ራዲዮም ዘጠና አራት ነጥብ ሦስት ላይ በቀጥታ ልታዳምጡን ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና አዳነች ታሰማናለች። የባህር ዳር ከተማ ወረዳ ፍርድ ቤት የእነ ብሪጋዴር ጄኔራል ተፈራ ማሞን ጉዳይ ዛሬ ተመልክቷል። መርማሪ ፖሊስ ተጨማሪ መረጃዎችን ለማሰባሰብ በሚል የአስራ አራት ቀናት ጠይቆ ነበረ ነገር ግን ፍርድ ቤቱ ጥያቄውን ውድቅ አድርጎታል። እስከ ነሐሴ 13 2011 ዓ ም ድረስ የክስ መዝገባቸውን እንዲከፍቱም ፍርድ ቤቱ ትእዛዝ ሰጥቷል። አስቴር ምስጋናው ከባህር ዳር የላከችው ዘገባ ዝርዝሩን ያሰማናል። በአማራ ክልል ሰኔ 15 ቀን ተሞከረ ከተባለው መፈንቅለ መንግስት ጋር ግንኙነት አላቸው ተብለው ተጠርጥረው በቁጥጥር ስር የሚገኙ የጸጥታ ኃላፊዎችን እና የግለሰቦችን ጉዳይ ዛሬ የባህር ዳር ከተማ ወረዳ ፍርድ ቤት ተመልክቷል። ፖሊስ ተጨማሪ የ28 ምስክሮችን እና የተወሰኑ የሰነድ ማስረጃዎችን ማየቱን ለፍርድ ቤቱ አስታውቋል። ተጨማሪ ምስክሮችን ቃል ለመቀበል እየሰራ መሆኑንና የፎረንሲክና የስልክ ምርመራ ውጤቶች ያልደረሱ መሆናቸውን በመጥቀስ ተጨማሪ የ14 ቀን የጊዜ ቀጠሮ እንዲሰጠው ፍርድ ቤቱን ጠይቋል። የተጠርጣሪዎቹ ጠበቆች በበኩላቸው በደንበኞቻቸው ላይ ምስክሮች አለመገኘታቸውን፣ ደንበኞቻቸው ቢወጡ በቴክኒክና በስልክ ምርመራ ላይ ምንም ተጽዕኖ የማያሳድሩ መሆናቸውንና የሰው የቴክኒክና የሰነድ ማስረጃዎችን ጎን ለጎን ማካሄድ ነበረባቸው በሚል የጊዜ ቀጠሮውን ውድቅ እንዲሆን ጠይቀዋል። ግራቀኙን ያደመጠው ፍርድ ቤት የፖሊስን ተጨማሪ ጊዜ ቀጠሮ ጥያቄ ውድቅ አድርጎ ተጠርጣሪዎች ክስ እስኪመሰረትባቸው እስከ ነሐሴ 13 ድረስ በማረሚያ ቤት ይቆዩ ብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህር ዳር። በደቡብ ክልል ዋና ከተማ ሐዋሳ በሲዳማ ዞን ወረዳዎችና በአንዳንድ የክልሉ አካባቢዎች የተቀሰቀሱ ህጋዊ ያልሆኑና የማን እንደሆኑ የማይታወቁ አርማዎች፣ ምልክቶችና ባንዲራዎች ወርደው በሁለት ቀናት ውስጥ በክልሉ ህጋዊ ሰንደቅ ዓላማና አርማዎች እንዲተኩ የክልሉ ጊዜያዊ ወታደራዊ እዝ ትዕዛዝ ሰጠ። ወታደራዊ እዙ ትላንት ማምሻውን ባወጣው መግለጫ ይህንን በማያደርጉ የመንግስት የሥራ ኃላፊዎች የግል ድርጅቶችና ምልክቶች አርማዎችን ይዘው በሚገኙ ግለሰቦች ላይ እርምጃ እንደሚወስድ አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘውዲዮስ ተጨማሪ ልኳል። ወታደራዊ እዙ ትናንት ማምሻውን ባወጣው መግለጫ በደቡብ ክልል ዋና ከተማ አዋሳ በሲዳማ ዞን ወረዳዎችና በአንዳንድ የክልሉ አካባቢዎች የተሰቀሉ ህጋዊ ያልሆኑና የማን እንደሆኑ በውል የማይታወቁ አርማዎች፣ ምልክቶችና ባንዲራዎች ወርደው በሁለት ቀናት ውስጥ በክልሉ ህጋዊ ሰንደቅ ዓላማና አርማዎች እንዲተኩ ትእዛዝ ሰጥቷል። ጊዜያዊ ወታደራዊ እዙ በመግለጫው እንዳለው በክልሉ በተፈጠረው ሁከትና ከዚህም ቀደም በነበሩ የፀጥታ ችግሮች የክልሉ መንግስት ህጋዊ የሆነው ሰንደቅ ዓላማ አርማና ምልክቶች ከመንግስት ተቋማት ህወሀት ከግል ድርጅቶችና መንግስታዊ ካልሆኑ ተቋማት ጭምር እንዲሰባበሩና እንዲወርዱም ተደርጓል። ይህንን ተከትሎ ስርዓት አልበኝነት እንዲፈጠርና የብረተሰቡን ሰላምና ደህንነት አደጋ ውስጥ የሚጥሉ ሁኔታዎች እንዲፈጠሩ ምክንያት መሆኑን ያስታውቀው መግለጫው የዜጎችን ሰላምና ደህንነት እንዲሁም ህገ መንግስታዊ ስርዓቱን ማስጠበቅ የመንግስት ተቀዳሚ ተግባር በመሆኑ ከዛሬ ሐምሌ 29 እስከ 30 2011 ዓ ም ባሉት ሁለት ቀናት ውስጥ ከዚህ በታች የተዘረዘሩ ጉዳዮች ተፈጻሚ እንዲሆኑ የክልሉ ጊዜያዊ ወታደራዊ ዝ ጥብቅ ነው ያለውን መመሪያ አስተላልፏል። የክልሉ ህጋዊ ሰንደቅ ዓላማ በመንግስትም ሆነ በግል እንዱም መንግስታዊ ባልሆኑ የግል ተቋማት እንዲሰቀሉ በክልሉ በየተኛውም አካባቢ በህጋዊ መንገድ የማይታወቅና ያልተፈቀደ አርማ መሆነ የሰንደቅ አልማ በየተኛውም ስፍራ ይዞ መንቀሳቀስ በጥብቅ የተከለከለ መሆኑን የተለያዩ የትምህርት ውጤቶች፣ ህገወጥ ምልክቶችና አርማዎች በተለያዩ መንገድ ይዞ ወይም ለብሶ መገኘት የተከለከለ መሆኑን በክልሉ በሁሉም መዋቅሮች እስከ ቀበለ ድረስ ህጋዊ የመንግስትና የድርጅት ተቋማትን ምንነትና አድራሻ የሚገልጹ ትክክለኛ ጽሁፍና ታፕላ ወይም ማስታወቂያ በግልጽ እንዲሰቀሉና በአደባባይና በመንገድ ዳር የተሰቀሉ ህገወ የመንገድ ዳር ምልክቶች በአስቸኳይ እንዲነሱ ትእዛዝ ሰጥቷል። እነዚህ ትእዛዛት በተቀመጠው የጊዜ ገደብ የማይተገበሩ ከሆነ ይህንን ባልፈጸሙ የመንግስትም ሆነም የግል ተቋማትና ድርጅቶች ላይ ህጋዊ እርምጃ እንዲወስድ የክልሉ ጊዜያዊ ወታደራዊ እዛ ሳስቧል። የክልል እንዲሁም ጥያቄ ተከትሎ በቅርቡ በሐዋሳ ከተማና በሲዳማ ዞን የተለያዩ ወረዳዎች ውከትና ብጥብጥ መከሰቱና ከዚህ ጋር በተያያዘ በሌሎች ዞኖችም የተለያዩ መገለጫ ያላቸው ህገወጥ ድርጊቶች ተፈጽመዋል ብሏል መግለጫው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በገፍ ተኩስ ለፈጸሙ ግድያዎች በሰጡት ምላሽ በአስቸኳይ ቁርጠኛነት እርምጃ ይወሰዳል ሲሉ ቃል ገብተዋል። የነጮች የበላይነት የሚለውን እምነት በጥብቅ አውግዘዋል። መሳሪያ በሚገዙት ሰዎች ላይ ጥብቅ የጀርባ ታሪክ ምርመራ እንዲደረግም አሳስበዋል። ይሁንና ትራምፕ ጥብቅ የመሳሪያ ቁጥጥር እንዲደረግ እየጠየቁ አይደለም። ፕሬዚዳንቱ የሚያሰሙት ጸረ ፍልሰት ልፈፋ በሀገሪቱ ለሚታየው መርዛማ ድባብ አስተዋጽኦ አድርጓል ለሚሉት ነቃፊዎችም ምላሽ አልሰጡም። ፕሬዚዳንት ትራምፕ ዛሬ በዋይት ሀውስ ቤተ መንግስት ይህን ያሉት በ13 ሰዓታት ልዩነት በኤልፓሶ ቴክሳስና፣ በደይተን ኦሃዮ በተፈጸሙ የገፍ ተኩሶች ቢያንስ 31 ሰዎች ከተገደሉ በኋላ ነው። በኤልፓሶና በደይተን የገፍ ተኩስ የከፈቱት ብቸኛ ግለሰቦች ናቸው። ወደ ኋላ በጉዳዩ ላይ ሰፋ ያለ ዘገባ ይኖረናል። ዛሬ ሆንግ ኮንግ የተካሄደው አጠቃላይ አድማ ከተማይቱን አሽመድምዶ ውሏል። ሰራተኞች ወደ ሥራ ገበታቸው ለመሄድ አልቻሉም። ሁለት መቶ የሚሆኑ የአይሮፕላን በረራዎች ለመሰረዝ ተገደዋል። በሰልፉ ላይ ግጭት ተነስቶ በርካታ ታስረዋል። ተቃዋሚዎቹ የበንዚን ቦምብን ወርውረዋል። ፖሊሶች የፕላስቲክ ቦምብና እምባስ መጭ ጋዝ ተጠቅመዋል። በቻይና የሚደገፉት የከተማይቱ መሪ ኬሪ የከተማይቱ መሪ ኬሪ ላምፕ ተቃዋሚዎቹ ከተማይቱን እጅግ አደገኛ ወደሆነ ሁኔታ እየገፉ ነው ሲሉ ነቅፈዋል። ተቃዋሚዎቹ ኬሪ ላምፕ ከስልጣን እንዲወርዱ በተደጋጋሚ ቢጠይቁም መሪዋ አልተቀበሉትም። መንግስት ሕግና ስርዓት ለማስጠበቅ ቁርጠኛ ነው ብለዋል። ከቅርብ ሳምንታት ወዲህ በተካሄዱት የተቃውሞ ሰልፎች የታሰሩት እንዲፈቱ ተቃዋሚዎች ያቀረቡትን ጥያቄም መንግስት እንደማይቀበለው መሪዋ ገልጸዋል። ተቃዋሚዎቹ ከተማይቱን መመለሻ ወደ ሌለው ጎዳና እያመሯት ነው፣ ኢኮኖሚዋንም ጎድተዋል ሲሉ ነቅፈዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የቻይና ገንዘብ ዋን ምንዛሪ ዛሬ በ11 ዓመታት ውስጥ ባልታየ መልኩ ወርዷል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እንደ አውሮፓ አቆጣጠር ከመጪ መስከረም አንድ አንስቶ በ300 ቢሊዮን ዶላር በሚገመቱ የቻይና ምርቶች ላይ ተጨማሪ የ10 ከመቶ ቀረጥ ለመጣል ከዛቱ በኋላ ነው የዋን ዋጋ ያሽቆለቆለው የቻይና ገንዘብ ዋጋ ማሽቆልቆል በሁለቱ ሀገሮች መካከል ውጥረት እንዲባባስ ያደርጋል፣ የገንዘብ ጦርነትንም ሊያስነሳ ይችላል ይላሉ ታዛቢዎች። በግብፅ መዲና ካይሮ ትላንት ሌሊት በመኪኖች ግጭት ምክንያት በደረሰ ፍንዳታ ቢያንስ 20 ሰዎች ሲገደሉ 47 ቆስለዋል። ግጭቱ ከአሸባሪነት ጋር የተያያዘ መሆኑን የግብፅ ባለሥልጣኖች ጠቁመዋል። ከተጋጩት አራት መኪኖች መካከል በአንደኛው ውስጥ ቦምብ እንደነበር ታውቋል። ለግብፅ ህዝብና በፈሪ አሸባሪ ተግባር ምክንያት ለተሰውት ሰዎች ቤተሰቦች የተሰማንን ሐዘን እገልጻሉ ሲሉ የግብፅ ፕሬዚደንት አብደል ፋታህ አልሲሲ በኦፊሴላዊ ፌስቡካቸውና በትዊተር አስተላልፈዋል። ሐስም የተባለ ከታገደው የሙስሊም ወንድማማችነት ጋር ግንኙነት ያለው ቡድን ተግባር መሆኑን የግብፅ ፖሊስ ገልጿል። ቦምብ ላይ በሌላ ቦታ ላይ ቦምብ ይዞ በሌላ ቦታ ላይ ጥቃት ለማድረስ በፍጥነት ሲሽከረከር የነበረው መኪና ከሌሎች መኪኖች ጋር ከተጋጨ በኋላ ቦምቡ እንደፈነዳ ተገልጿል ለዜና የተያዘው ክፍለ ጊዜ አብቅቷል አዳነችን አመሰግናለሁ ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሐምሌ 29 2011 ዓ ም ምሽት ፕሮግራም ነው። በናይል ሳትም ቪኦኤ 24 ብላችሁ ታገኙናላችሁ፣ ወይም በአሃዱ ሬዲዮ 94.3 ላይ በቀጥታ ስርጭት እንገኛለን። ተፈናቅሎ የነበረ 2.1 ሚሊዮን ሰው ወደ የመንደሩ መመለሱን የኢትዮጵያ መንግሥት አስታወቀ። በደቡብ ብሔሮች ብሔረሰቦችና ህዝቦችና በኦሮሚያ ክልል አካባቢ መሰራት የሚገባው ስራ መሰራት ያለባቸው በሶማሌና በኦሮሚያ በሚኒሻንጉልና በኦሮሚያ መካከል እነዚህ አካባቢ ያሉትን እነዚህንም በተሟላ ሁኔታ መመለስ ችለናል። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ናቸው የሰማችኋቸው። ዘገባ ይዘናል በመጽሔቱ ክፍለ ጊዜ። አሁን የዕለቱ አበይት ኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። ዩናይትድ ስቴትስ ውስጥ በአንድ ሳምንት በሰላማዊ ሰዎች ላይ የተከፈቱ ሦስት መደዳ የተኩስ ጥቃቶች ያደረሱት ጉዳት አገሪቱን በከፍተኛ ሁኔታ እያነጋገረ ነው። ትናንት እሁድ፣ ኦሃዮ ግዛት ዴይተን ውስጥ ዘጠኝ፣ ከትናንት በስቲያ ቅዳሜ፣ ቴክሳሷ ኤልፓሶ ውስጥ ሀያ ከዚያ በፊት ሐምሌ ሀያ ሁለት ደግሞ ካሊፎርኒያዋ ጊልሮይ ከተማ ውስጥ ሦስት ሰዎች ተገድለዋል። በሦስቱም ጥቃቶች ብዙ ሰው ቆስሏል። ፕሬዚደንት ትራምፕ ዛሬ ጠዋት ከዋይት ሃውስ ቤተ መንግሥት ባደረጉት ንግግር እንዲህ ዐይነት ጥቃቶችን በሚመለከት ፈጣንና ቁርጠኛ እርምጃ እንወስዳለን ብለዋል። አሜሪካውያን ጥያቄዎችን እያነሱ ናቸው። የጥቃቶቹን ፈጻሚዎች የሚገፋፋቸው ምንድን ነው? እንዲህ ዐይነት አደጋዎችን ለማስቆምስ ምን ማድረግ ይቻላል? ሪፖርተራችን ማይክ ኦ ሱሊቫን ከሎስ አንጀለስ ያጠናቀረውን ዘገባ ቆንጅታየ እንደሚከተለው አጠናቅረዋለች። ፕሬዚደንት ዶናልድ ትራምፕ ባለፉት ቀናት በተከታታይ የተፈጸሙትን የጅምላ ግድያዎች አስመልክተው ዛሬ ጠዋት ባደረጉት ንግግር የነጭ የበላይነትን በግልጽ አውግዘዋል። መሳሪያ በሚገዙ ላይ ጠንካራ የሆነ የወንጀል ታሪክ ክትትል እንዲካሄድም ጥሪ አቅርበዋል። ለዚህም በአስቸኳይ በታላቅ ቁርጠኝነት እንሰራለን ነው ያሉት። ይሁን እንጂ ፕሬዝደንቱ ከበድ ያለ የነፍስ ወከፍ የጦር መሳሪያ ባለቤትነት ቁጥጥር ሕግ እንዲደነገግ አለመደገፋቸው ይህ እርምጃ እንዲወሰድ የሚፈልጉ ተሟጋቾችን አሳዝኗል። ፕሬዝደንቱ ዛሬ ጠዋት በዋይት ሃውስ ባሰሙት ንግግር ሀገራችን በአንድ ድምፅ ዘረኝነትን፣ ጥላቻን ጥላቻንና የነጭ የበላይነት ርዕዮተ ዓለምን ማውገዝ አለባት። እነዚህ የክፋት ርዕዮተ ዓለሞች ድል መመታት አለባቸው። ጥላቻ አሜሪካ ውስጥ ቦታ የለውም ሲሉ ተደምጠዋል። ፕሬዝደንቱ ወደ ፍሎሪዳ ሊያደርጉት የነበረውን ጉዞ ሰርዘው በዚህ ሳምንት ኤልፓሶንና ዴይተን ከተሞችን ሊጎበኙ እቅድ መውጣቱም ተነግሯል። ቅዳሜ ዕለት የቴክሳሷ ኤልፓሶ ከተማ በሐዘን ከተዋጠች ብዙም ሳይቆይ ነው ኦሃዮን የጅምላ ጥቃት የበጠበጣት። አንቶኒ ሬኖልስ የኦሃዮ ዴተን ከተማውን ጥቃት ባይናቸው ያዩ እማኝ ናቸው። እንዲህ ሲሉ ይገልጹታል። የሰው ጩኸት፣ አንዱ ባንዱ ላይ እየተረማመደ ሲሯሯጥ በጣም የሚያስፈራ ነበር። በዴይተኑ የመዝናኛ ቀበሌ ጥቃቱ በተከፈተ አንድ ደቂቃ ባልሞላ ጊዜ ውስጥ ፖሊሶች ስፍራው እንደደረሱና ተኩስ የከፈተውን አጥቂ በጥይት መጥተው እንደገደሉት ያም በመሆኑ የብዙዎች ሕይወት ሊተርፍ መቻሉን ባለስልጣናት ተናግረዋል። በአጥቂው እጅ ከተገደሉት መካከል አንዲቱ የገዛ እህቱ ነበረች። የደይተን ከተማ ከንቲባ ናን ወይሊ እንዲህ ሲሉ አስረድተዋል። እለት በእለት ስራዬን እንድቀጥል የሚያነቃቃኝ ፈጥኖ ደራሾቻችን በጀግንነት ያከናወኑት ስራ ነው። በዚህ ሳምንት ከደረሱት ግድያዎች በፊት ባለፈው ሳምንት እሁድም ካሊፎርኒያ ጊልሮይ ከተማ ውስጥ ታጣቂ ተኩስ ከፍቶ ሶስት ሰዎችን ገሎ ከ12 የሚበልጡ ሌሎችን ካቆሰለ በኋላ ራሱን ገሏል። የካሊፎርኒያውና የኦሃዮ አጥቂዎች ምን እንዳነሳሳቸው ለጊዜው በግልጽ ባይታወቅም የቴክሳስ ኤልፓሶውን ጥቃት ያደረሰው ታጣቂ ግን ሆን ብሎ የላቲን አሜሪካ ዝርያ ያላቸውን ኢላማ አድርጎ ያደረሰው እንደሚመስል ነው ባለስልጣናት የተናገሩት። የኤልፓሶ የጅምላ ጥቃት የተፈጸመው በዩናይትድ ስቴትስ የነጮች የበላይነት ርዕዮተ ዓለም በሚታይ መልኩ እየተጠናከረ መምጣቱ በሚስተዋልበት በአሁኑ ወቅት ነው ተብሏል። በቅርቡ የፌዴራሉ ምርመራ ቢሮ ስራ አስኪያጅ ክሪስቶፈር ሬይ ለዩናይትድ ስቴትስ ምክር ቤት በሰጡት ቃል ከመረመርናቸው የአገር ውስጥ ሽብርተኛ አድራጎት ፈጻሚዎች ውስጥ የሚበዙት በሆነ አይነት የነጭ የበላይነት አስተሳሰብ የተበረታቱ ናቸው ሊባል ይችላል ማለታቸው ተጠቅሷል። እንዲህ ያሉ ግድያዎችን በሚከታተለው አንቲ ዲፋሜሽን ሊግ በመባል የሚታወቀው ዓለም አቀፍ አይሁዳዊ ድርጅት የጽንፈኝነት ጉዳይ ማዕከል ባወጣው አሀዝ መሰረት ዩናይትድ ስቴትስ ውስጥ ባለፈው የአውሮፓውያን 2018 ዓ ም በአገር ውስጥ ሽብርተኞች እጅ ቢያንስ ሀምሳ ሰዎች ተገለዋል። ግድያዎቹን የፈጸሙት አጥቂዎች እያንዳንዳቸው ከቀኝ ጽንፍ የፖለቲካ ንቅናቄ ጋር ግልጽ የሆነ ግንኙነት የነበራቸው መሆኑንም ነው ማዕከሉ ያስገነዘበው። ኤልፓሶ ከተማ ውስጥ ተኩስ የከፈተው አጥቂ ያሰራጨው የእምነቱ ወይም የአቋሙ መግለጫ ነው ተብሎ በታመነው ጽሁፍ ፕሬዝደንት ዶናልድ ትራምፕ ስልጣን ከመያዛቸውም አስቀድሞ የላቲን አሜሪካ ዝርያ የሆኑ ማህበረሰቦች ጥላቻ አቀንቃኝ እንደነበረ በግልጽ ታይቷል። ይሁን እንጂ በመግለጫው ላይ የተጠቀመባቸው አንዳንዶቹ ቃላት ያለ ጥርጥር ፕሬዝደንቱ በምርጫ ዘመቻ ስብሰባዎች ላይ ከሚናገሩት ጋር ተመሳሳይ ናቸው። እንደ ፕሬዝደንቱ ሁሉ ነፍሰ ገዳዩ የውጭ ሀገር መጤዎችን ወራሪዎች ሲል ነው የሚጠራቸው። በቅርቡ ፕሬዚደንቱ አራቱን ከውጭ ሀገር ሰዎች የተወለዱ የምክር ቤት አባላት ወደ የመጣችሁበት ሂዱ ማለታቸው ሲታወስ፣ የኤልፓሶ ነፍሰ ገዳይም አገር ወዳድ አሜሪካውያን መጤዎችን ወደ ሀገራቸው እንዲመለሱ ተገቢውን ማበረታቻ መስጠት አለባቸው ማለቱ ተጠቅሷል። ባለፈው ግንቦት ፕሬዚደንቱ በአንድ የምርጫ ዘመቻ ስብሰባ ላይ ባሰሙት ንግግር ካለ ሕጋዊ ፈቃድ የገቡ የውጭ ሀገር ሰዎችን አስመልክተው ለተሰበሰበው ሕዝብ እነዚህን ሰዎች እንዴት ነው ማስቆም የሚቻለው ብለው ሲጠይቁ ከታዳሚው መካከል አንዱ ደጋፊያቸው በጥይት በለው ብሎ በጩኸት ሲመልስና ተሰብሳቢው በሆታ ድጋፉን ሲገልጽ ፕሬዝደንቱ ሲስቁ ታይተዋል። ከፕሬዝደንት ትራምፕ አፍ የሚወጣው አነጋገር ሁከተኛ የነጭ የበላይነት አስተሳሰብን እያቀጣጠለ ነው በሚል በተለይ ከዲሞክራት የፕሬዝደንታዊ ምርጫ ተወዳዳሪዎች በኩል እየጎረፈ ያለውን ውንጀላ ትናንት እሁድ፣ የዋይት ሀውስ ጽህፈት ቤት ሹም ማይክ ሙልቫኒ በተለያዩ የቴሌቪዥን ጣቢያዎች በመቅረብ ተከላክለዋል። የዴይተኑ አጥቂ ህመምተኛ ነው፣ በዚህ ደግሞ አንድም ፖለቲከኛ ሊወነጀልበት አይገባም፣ ተጠያቂው ቃታውን የሳበው ሰው ነው ያሉት ሙልቫኒ፣ ይልቁንስ መጪውን ምርጫ ታሳቢ አድርጎ እከሌ ተጠያቂ ነው ከማለት እንዲህ አይነት ሰዎች ህብረተሰብ ውስጥ በብዛት እንዳይፈጠሩ መላ መፈለግ ይሻላል ሲሉ ተሰምተዋል። የኤልፓሶ ከተማ የፖሊስ አዛዥ ግሬን አለን እንዲህ ይላሉ። እስካሁን በተደረሰበት መሠረት አድራጎቱ በጥላቻ የተነሳሳ የወንጀል አድራጎት ይመስላል። የፌዴራሉ ምርመራ ቢሮ ከሌሎች የፌዴራል መንግስት ባለሥልጣኖች ጋር ሆኖ ይከታተለዋል። በአሁኑ ጊዜ ዩናይትድ ስቴትስ ውስጥ በየቀኑ ከአንድ ጊዜ በላይ ደጋግሞ እየደረሰ ላለው የጅምላ ጥቃት የአእምሮ ህመም፣ የኦቶማቲክ መሳሪያዎችና ጽንፈኝነት አስተሳሰብ አስተዋጽኦ ሊኖራቸው እንደሚችል ይታመናል። ጉዳዩ የፕሬዝደንታዊ ምርጫ ዘመቻም ርዕስ እየሆነ ነው። በመጪው ፕሬዝደንታዊ ምርጫ ከሚወዳደሩት አንዱ ዲሞክራት ቤቶ ኦሩርክ እንዲህ ብለዋል። አዎ፣ ለነፍስ ወከፍ የጦር መሳሪያ ቁጥጥር ህግጋት ጉዳይ። አዎ፣ መሳሪያ የሚገዙ ሰዎችን ማንነት ለማጣራት ጉዳይ አዎ የጦር መሣሪያዎችን ለማኅበረሰቦቻችን መሸጥ ማቆም አለብን። እነዚህን ሁሉ አድርገን ደግሞ የጥላቻን ስሜትና መንፈስንም መጋፈጥ አለብን። በመላ የሕይወቴ ዘመን አይቼው የማላውቀው የጥላቻ መንፈስ ነው ያለው። የቴክሳስ ኤልፓሶ ሕዝብ በጅምላ ገዳይ እጅ የሞቱበትን ሐያዎቹን ዴይተንም ዘጠኝ ሰዎችን ለመቅበር እየተዘጋጁ ሳሉ ለቆሰሉት ሰለባዎች ደግሞ ሕዝቡ ደም ልገሳ ይዟል። አመሰግናለሁ፣ ቆንጂት። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ያ ዞን በደቡብ ክልል ችግር ከተፈጠረባቸው አካባቢዎች ጋር ተደምሮ መጠቀሱና አስተዳዳሪውም በመታገዳቸው ተጨባጩን ሁኔታ ያላገነዘበ እርምጃ ነው ሲሉ የዞኑ የሀገር ሽማግሌዎች ቅሬታ አሰምተዋል። አግባብ አይደለም ባሉት የክልሉ ገዢ ፓርቲ ውሳኔ ላይ አቤቱታ ለማሰማት የሀዲያ ዞን የሀገር ሽማግሌዎች አዲስ አበባ ገብተዋል። የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ እና የሥራ አስፈጻሚ ኮሚቴው አባል አቶ ሞገስ ባልቻ ለአሜሪካ ድምፅ በሰጡት ቃል እርምጃ ለመውሰድ ችግር እስኪፈጥር እንደማይጠብቁ ተናግረዋል። እስክንድር ፍሬው ተጨማሪ አለው። ለአቤቱታ ወደ አዲስ አበባ የመጡት የሀድያ ዞን የአገር ሽማግሌዎች ቅሬታ በቅርቡ የደሄደን ስራ አስፈጻሚ ኮሚቴ ያስተላለፈውን ውሳኔ መነሻ ያደረገ ነው። የደቡብ ክልል ገዢ ፓርቲ ደሄደን ስራ አስፈጻሚ ኮሚቴ ሰሞኑን ያስተላለፈው ውሳኔ በተለይ በሲዳማ ዞንና በሐዋሳ ከተማ እንደዚሁም በሀድያ ዞን አመራሮች ላይ አተኩሯል። የዞኖቹ የፊት አመራሮች ከኃላፊነት እንዲታገዱ ነው ንቅናቄው የወሰነው። ውሳኔው ግራ እንዳጋባቸው የገለጹ አንዳንድ ኢህአዲያ ዞን ተወላጆች በተለይ በማህበራዊ ሚዲያ ማብራሪያ ሲጠይቁ ቆይተዋል። ዛሬ ወደ አዲስ አበባ የመጡት የአገር ሽማግሌዎች ጥያቄም ተመሳሳይ ማብራሪያ የተጠየቀበት ነው። ለቤቱታ አዲስ አበባ ከመጡት የአገር ሽማግሌዎች ሁለቱን አነጋግሬያለሁ። ችግር ከተፈጠረበትና የሰው ህይወት ከጠፋበት ዞን ጋር እኩል መቀጣታችን ፍትሐዊ አይደለም ሲሉ ነው የመጀመሪያው የአገር ሽማግሌ የጠቀሱት። አንድ ጊዜ ስዳማ ላይ ህይወት ጠፍቶ ንብረቱ ወድሞ ስንት ነገር ኪሳራ ደርሶ መንግስት በርካታ እዛ ቦታ ላይ የጸጥታ ኃይልን አስፍሮ በማያስብ ወጪ ውስጥ ገብቶ ካለበት ዞን ጋር ወዲያው ቅጽበታዊ የሆነ ነገር ከፊት ያለውን መሪ ከሲዳማ ጋር በሚዲያ ሁሉ የሚያስጠቅስ ተግባር ምን ፈጽመዋል? ይሄን ማወቅ አለብን። ይሄን የፈጸመ ነገር ካለ አውቀን ልናወግዝ ይገባል። ለህዝባችን ልናስረዳ ይገባል። ካለበለዚያ ግን የተለቀቀ ዌቭ ነገር ካለ ደግሞ መንግስትና እኛ ተዳምረን ህዝባችንን አረጋግተን አጣርተን እንፋረድ የሚል ቁመና ነው ያለን። የተለቀቀ ወይብ ካለ ሲሉ በመሀል የተሳሳተ መረጃ ሰጥተው እንዲህ አይነት ውሳኔ እንዲወሰን ያደረጉ አካላት ካሉ ማለት ነው። አዎ፣ የህዝቡ ጥርጣሬ እዚህ ላይ የሰፋ ነው በጣም አሉ። እነዚህ አካላት ሊኖሩ ይችላሉ። ጥርጣሬ አለ፣ ሀሜት አለ። እነዚህን አካላት የሀዲያ ህዝብና መንግስት አብሮ ማጥራት አለበት የሚል ጭምር ስላለን በሰላም አግባብ ለመረዳዳት ነው ወደዚህ የመጣ ነው። በሂደን ለውሳኔው መነሻ ያደረገውን መረጃ ግልጽ ማድረግ እንዳለበት ያሳሰቡት ደግሞ ሌላው የአገር ሽማግሌ ናቸው። ግልጽ ሲደረግ መታረም የሚገባም ነገር ካለ እንድታረምልን ነው የምንፈልገው። በስህተት እየተባለ ወይም ያሳሰቱ ግለሰቦችን ደግሞ ተከታትለው አቅጣጫ ማስያዝ እንደሚገባ ነው መንግስት። በመንግስትና በህዝብ መካከል አላስፈላጊ ጥላቻ፣ አላስፈላጊ ንትርክ እንዲኖር የሚያደርጉ ጥቂት ቡድኖች እንዳሉ የሚሰማን ነገር አለን። እነዚህን ሰዎች መንግስትም ለይቶ እንዲያውቅልን እንፈልጋለን። መንግስት ለይቶ ካወቀ እኛ መንግስትን ደግፈን ለሰላም፣ ለፍትህ፣ ለዲሞክራሲ የምንታገል ህዝባችንም ደግሞ ለፍትህና ለሰላም በጽናት ታግሎ የመጣውን ለውጥ በመደገፍ እስከ ግብ የማድረስ ስራ ነው መስራት የምንፈልገው። ይህንን ፍላጎት የሚቀለብሱ ጥቂት ግለሰቦችን ስሜት ሰምቶ የእኛን የህዝብን ትርታ፣ የህዝብን ፍላጎት መዝጋት አላስፈላጊ እንደሆነ መንግስት እንዲያውቅልን ነው የምንፈልገው። የደቡብ ክልል ገዢ ፓርቲ ደሄደን በሀዲያ ዞን የፊት አመራሮች ላይ ስለተወሰነው የእገዳ ውሳኔ ምክንያት እስካሁን ሰፋ ያለ ማብራሪያ አልሰጠም። የደሄደን ማዕከላዊ ጽፈት ቤት ኃላፊና የስራ አስፈጻሚ ኮሚቴ አባል አቶ ሞገስ ባልቻ ሰሞኑን ለአሜሪካ ድምፅ ሲናገሩም ጠቅለል ያለ ምላሽ ነበር የሰጡት። የግድ ሰው አመራር እርምጃ መወሰድ የሚያስፈልገው የሰው ህይወት ከተጎዳ በኋላ ንብረት ከወደመ በኋላ መሆን የለበትም። ከባለፉ መማር ይጠይቃል። በሆሳናም የነበሩ አዝማሚያዎች እና ምልክቶች ጥሩ አልነበሩ። ከእሱ ጋርም ተያይዞ የአስተዳዳሪ ሊኖር የሚችለውን የአላፊነት ድርሻ ከመወጣት አንጻር ጉድለት ያለው መሆኑ ተወስዶ ዝርዝር ግምገማው በራሳችን የውስጥ አሰራር በቀጣይ የምናየው እንደተጠበቀ ሆኑ የነበሩ ሂደቶቹ ተገቢነ የተጎደላቸው ከመሆኑ ጋር ተያይዞ እርምጃ ስራ አስፈጻሚ በነበሩ በዘርዘር ባለ መንገድ በገመገመው ግምገማ ተነስቶ ስራ አስፈጻሚ እርምጃ ወስደዋል ማለት። ስለዚህ የግድ መውደም፣ የህይወት መጥፋት መኖር ያለበት አይደለም ማለት ነው። የሀድያ ዞን የሀገር ሽማግሌዎች በእስካሁኑ የአዲስ አበባ ቆይታቸው ከአንድ ከፍተኛ የጦር አዛዥ ጋር በሰላም ጉዳይ የሚያረካ ያሉትን ውይይት ማድረጋቸውን ገልጸዋል። ከደሂድን ሊቀመንበር ሙፈሪያት ካሚልና ከጠቅላይ ሚኒስትር አብይ አህመድ ጋር ለመገናኘትም ጥረት እያደረጉ መሆኑን ገልጸዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር፣ ወደ ተከታዩ የመጽሔት ዘገባ እንሸጋገራለን። የሱዳን ወታደራዊ የሽግግር ምክር ቤትና የተቃዋሚዎቹ መሪዎች ትናንት አዲስ ድርድር ጀምረዋል። ሪቻርድ ግሪን ያጠናቀረው ዘገባ አለ፤ ትዝታ በላቸው ታቀርበዋለች። ወታደራዊው የሽግግር ምክር ቤትና ተቃዋሚዎቹ ጥምር መንግስት ለመመስረት የተስማሙት በመቶዎች የሚቆጠሩ ለውጥ ፈላጊዎች ሕይወት በወታደሮቹ ተከታታይ ጥቃት ከጠፋበት ለሶስት ወራት ከተካሄደ የበረታ ተቃውሞ በኋላ ነበር። ሁለቱ ወገኖች በመጪው ሳምንት ነሐሴ 11 የአዲስ መንግስት መግለጫ በይፋ እንደሚፈርሙ ታውቋል። በማግስቱ ነሐሴ 12 የወዲያኛው እሁድ መሆኑ ነው። ሀገሪቱን ለመጪዎቹ ሶስት ዓመታት የሚመራት ሉዓላዊ ምክር ቤት እንደሚሰየምም የስምምነቱ ሰነድ ይደነግጋል። ነሐሴ 14 2011 ዓ ም አዲሱ ጠቅላይ ሚኒስትር ይታወቅና በሳምንቱ የካቢኔውን ሚኒስትሮች በዝርዝር ያሳውቃል። ትላንት የድርድሮቹን አካሄድና ሁኔታ የወታደራዊው የሽግግር ምክር ቤት ምክትል መሪ ሙሐመድ ሐምዳን ዳግሎ ተናግረዋል። ደኸልና ላ ሃዚ ልሙፋወዳት ከሹረካ ወደ ድርድሮቹ የገባ ነው። እንደ አጋሮች ለብሔራዊ ፍትሕ ስንል ነው። ስንወጣም የወጣ ነው። እንደ አንድ ቡድን ነው። እኛ ጉዳያችንም ስጋታችንም መላ ሱዳን ነች። እኛ ወደ አደባባይ የወጣነው የሱዳን ሕዝብ ፍላጎት በማሸነፉ ነው። አሸናፊም ተሸናፊም የለም። ምክንያቱም በስምምነቱ ውስጥ ከሁሉም በላይ ልቆ የወጣው የሀገራችን ጥቅም ነው። የነጻነትና የለውጥ ኃይሎች ተብሎ የሚጠሩት ተቃዋሚዎቹ መሪ ኦማር አልደጋይርም መግለጫውን አዲስ ምዕራፍ ብለውታል። ይህ አሁን የተፈረመ የህገ መንግሥት መግለጫ በሀገራችን ታሪክ ውስጥ አዲስ ምዕራፍ ከፋች ነው። ለአብዮቱ አዲስ የማዕዘን ደንግያ ያቆማል። ሱዳን የውድ ልጆቿን ደም ለገበረችባቸው የአብዮቱ ጥያቄዎች መልስ የሚሰጠውን የሽግግር መንግሥት ለመመስረት የሚያስችል ድባብና መንገድም ይዘረጋል። ከሽግግሩ ወቅት የቅድሚያ ሥራዎች አንዱ ሰማዕቶቻችንን የገደሉ ሰዎች ጉዳይ በግልጽ ሁኔታ እንዲመረመርና ቅጣታቸውን እንዲያገኙ ማድረግ ነው። ሱዳን ውስጥ ከነዳጅና ከዳቦ ዋጋ መናር ጋር ተያይዞ ባለፈው ታህሳስ የተነሳው ህዝባዊ ቁጣና ተቃውሞ አልበርድ ብሎ ላለፉት ሰላሳ ዓመታት ስልጣን ላይ የቆዩትን ፕሬዚደንት ኦማር ሐሰን አልባሽርን ከሶስት ወራት በፊት ከስልጣን እስከ ማባረር መድረሱ ይታወሳል። አመሰግናለሁ ትዝታ ክቡራትና ክቡራን አድማጮች በ19ና በ22 ሜትር ባንድ እየተላለፈላችሁ ያለውን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ቴክኒሻኗ ናሽዋን ካሊነች፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው፣ ዋና አዘጋጅ ትዝታ ብላቸው ነች። እያስተናገድናችሁ ያለ ያለነው ሰሎሞን አባተና አዳነች ፍስሐዬ እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። የፕሮዲውሰሯ ግብዣ አሁን ይቀጥላል። ከአጠገቤ ሳጣሽ በጥላሁን ገሰሰ ምሽቱ ሦስት ሰዓት ተኩል ነው። አዲስ አበባ ላይ አሁን የሰዓቱን ዋና ዋና የዓለም ዜና ታሰማናለች አዳነች። የባህር ዳር ከተማ ወረዳ ፍርድ ቤት የእነ ብሪጋደር ጀነራል ተፈራ ማሞን ጉዳይ ዛሬ ተመልክቷል። መርማሪ ፖሊስ ተጨማሪ መረጃዎችን ለማሰባሰብ በሚል የ14 ቀናት ጠይቆ ነበረ። ነገር ግን ፍርድ ቤቱ ጥያቄውን ውድቅ አድርጎታል። በደቡብ ክልል ዋና ከተማ ሐዋሳ በሲዳሞ ዞን ወረዳዎችና በአንዳንድ የክልሉ አካባቢዎች የተሰቀሉ ህጋዊ ያልሆኑና የማን እንደሆኑ የማይታወቁ አርማዎች፣ ምልክቶችና ባንዲራዎች ወርደው በሁለት ቀናት ውስጥ በክልሉ ህጋዊ ሰንደቅ ዓላማና አርማዎች እንዲተኩ የክልሉ ጊዜያዊ ወታደራዊ እዝ ትእዛዝ ሰጠ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በገፍ ተኩስ ለተፈጸሙ ግድያዎች በሰጡት ምላሽ በአስቸኳይ ቁርጠኝነት እርምጃ ይወሰዳል ሲሉ ቃል ገብተዋል። የነጮች የበላይነት የሚለውን እምነት በጥብቅ አውግዘዋል። መሳሪያ በሚገዙት ሰዎች ላይ ጥብቅ የጀርባ ታሪክ ምርመራ እንዲደረግም አሳስበዋል። አመሰግናለሁ አዳነች፣ ለአርእስተ ዜናው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይስቶር ወይም ከአፕ ስቶር ጠይቁ። በአህዱ ራዲዮ 943 ላይ እንገኛለን። አሁን ወደ ተከታዩ የምሽቱ ዘገባችን እናልፋለን። ከተለያዩ ክልሎች የተፈናቀሉ ወደ የቀድሞ መንደሮቻቸው መልሶ ለማቋቋም እየሰራ መሆኑን የኢትዮጵያ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። ኮሚሽኑ እስካሁን ሁለት ነጥብ አንድ ሚሊዮን የሚሆኑትን ወደ ቀያቸው መመለስ መቻሉን ጠቅሶ መልሶ መፈናቀል እንዳያጋጥም የሕግ የበላይነትን የማስከበር ስራ እንደሚሰራ ገልጿል። ሙክታር ጀማል ዝርዝር አለው። በኢትዮጵያ ውስጥ ባለፉት ሁለት ዓመታት በእርስ በእርስ ግጭት ከተፈናቀሉ 2.3 ሚሊዮን ዜጎች ከ2 ሚሊዮን በላይ የሚሆኑ ወደ ቀያቸው መመለሳቸውን የብሔራዊ አደጋ ስጋት አመራር ኮሚሽን አስታውቋል። ኮሚሽነሩ አቶ ምትኩ ካሳ እንደተናገሩት እስከ 700 ሚሊዮን የአሜሪካን ዶላር የሚፈጅ እቅድ ተነድፎ እየተንቀሳቀሰ መሆኑን ጠቅሰዋል። የተፈናቃዮቹን ቁጥር አስመልክቶ የተለያዩ አሃዞች ቢነገርም መንግስት ባለው መረጃ መሰረት የተፈናቃዮቹ ቁጥር 2.3 ሚሊዮን ነው ብለዋል። ከዚህ ውስጥ 2.1 ሚሊዮን የሚሆኑት ከሰላም ሚኒስቴር ጋር በመሆን ወደ ቀያቸው እንዲመለሱ መደረጉን ተናግረዋል። እዚህ እስትራቴጂክ ፕላን ላይ እንደምታውቁት በሶስት ምዕራፍ ነው የከፈል ነው። አንደኛው ያለምንም ችግር ወይም ተጨማሪ ስራ ሳያስፈልግ በቀላሉ መመለስ የምንችላቸው ተፈናቃዮች ተብሎ የተለየ አለ የእንግዲህ በአካባቢ የተአስተማማኝ ጸጥታ ያለበትና ቢመለሱ ተጨማሪ መፈናቀል አያስከትልም ተብሎ የታመነባቸው በተለይ ደግሞ በአብዛኛው ከድንበር አካባቢ የተፈናቀሉት እንዲመለሱ የሚል ነው። እዛ ካቴጎሪ ውስጥ ስምንት መቶ ሺህ አካባቢ የሚጠጉ ናቸው የነበሩቱ። ለዚህ ባደረግነው ርብርብ ወደ አንድ ሚሊዮን አካባቢ የሚጠጉትን ነው ልንመልስ ይቻል ነው። ሁለተኛ ምዕራፍ ላይ ያሉት ደግሞ ከሌሎች ክልሎች ጋር ከተፈናቀሉበት ክልል ጋር ተጨማሪ ስራ በመስራት መመለስ ይችላሉ ብለን ያሰብ ናቸው ለምሳሌ እንደ ገዲኦ እና ምዕራብ ጉጂ አካባቢ በደቡብ ብሄሮች ብሄረሰቦች ና ህዝቦች ና በኦሮሚያ ክልል አካባቢ መስራት የሚገባው ስራ መሰራት አለባቸው በሶማሌ ና በኦሮሚያ በሚኒሻንጉል ና በኦሮሚያ መካከል እነዚህ አካባቢ ያሉትን እነዚህንም በተሟላ ሁኔታ መመለስ ይችለናል። ፖኬት ኤሪያዎች አሉ ኦሮሚያ አካባቢ ያልተመለሱ ሰዎች አሉ ሶማሌ ክልል ያልተመለሱ አሉ አማራ አካባቢ ያልተመለሱ ሰዎች አሉ ትግራይ ኢንታይርሊ አልተመለሱም ወደ አንድ መቶ አንድ ሺህ ተፈናቃዮች ከተለያዩ ክልሎች ያሉ አልተመለሱም። እነዚህ እንግዲህ በካታጎሪ ሶስት ውስጥ ነው የሚታዩት በምዕራፍ ሶስት ላይ። ይህ ማለት ምንድን ነው? ከአንድ በላይ ክልል የተፈናቀሉትን ከክልሎች ጋር በደንብ መነጋገር ያስፈልጋል። የህዝብ ግለ ህዝብ ምክክር ማድረግ ያስፈልጋል። የህግ የበላይነት ደግሞ በትልቁ ማክበር አስፈላጊ ነው የሚሆነው በሶስተኛ ምዕራፍ የሚመለሱት ተፈናቃዮችን በተመለከተ በተለይ መልሶ የመፈናቀል አደጋ እንዳያጋጥማቸው የህግ የበላይነት የማስከበር ስራ እንደሚሰራም ኮሚሽነር ምትኩ ካሳ ተናግረዋል። የአሜሪካ ድምፅ በቅርብ የዘገበውን የተፈናቃዮች የምግብ እርዳታ እጥረት ስሞታን በተመለከተ ችግሩ መኖሩንም ገልጸዋል። እንግዲህ እነዚህ ሰው ወገኖቻችን ሲመለሱ ምንድን ነው የሚደረገው ለሚለው አንዱ የራሳቸውን ምርትና የራሳቸውን ገቢ እስከሚያገኙ ድረስ ከስድስት ወር እስከ ስምንት ወር ይረዳሉ። ስለዚህ እርዳታ የሚቀጥል ነው የሆነው። ከዛ ባሻገር ደግሞ እርዳታው በዚህ መልክ የተሰጠ የመልሶ ማቋቋም ስራዎች ይሰራሉ። የመልሶ ማቋቋም ስራውን ለመስራት ከ676 እስከ 700 ሚሊየን ዶላር የሚያወጣ ፕላን ነው አዘጋጅተን ይፋ አደረግ ነው። በዚህ መሰረት እንግዲህ መንግስትም አጋር አካላትም የራሳቸውን ጥረት እያደረጉ ይገኛሉ። የክልል መንግስታትም ረሰብም የግል ባለሀብቶችም ጭምር ናቸው በዚህ ውስጥ ይሳተፉ ያሉት። በዚህ አግባብ መልሶ ማቋቋም ስራውን አጠናክረ የምንቀጥል ይሆናል። እዚህ ውስጥ እንግዲህ ስንሰራ አንዳንድ አካባቢ ክፍተቶች አሉ። እንግዲህ ክፍተቶቹ ከሪፖርቲንግ አኳያ የመጣ ነው ቅድም በቂ ምግብ አቅርቦት የሌላቸው የሚባሉ ፖኬት አካባቢዎች አሉ። እነሱንም ከክልል የአደጋ ስጋት ስራ አመራር መዋቅር ጋር በመናበብ እየሞላን ነው ያለ ነው። ይሄ ተጠናክሮ ይቀጥላል። ለተፈናቃዮቹ ከምግብ አቅርቦት በተጨማሪ የጤናና መጠለያ ድጋፎች እንደሚደረግላቸውም ኮሚሽነር ምትኩ ካሳ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማልን ለዘገባው እናመሰግናለን። አሁን ደግሞ የሰላም በዓል በሶማሌ ክልል የሶማሌና የኦሮሞ የህዝብ ለህዝብ መድረክ በጅጅጋ በቶጎው ጫሌና ደግሃቡር በልዩ ልዩ ዝግጅቶች ተካሂዷል። ዛሬ ደግሃቡር ትናንት ደግሞ ጅጅጋ ላይ ከየዞኑ የተውጣጡ የሁለቱም ክልሎች ተወካዮች፣ እንዲሁም ባለሥልጣናት፣ ታዋቂ ግለሰቦችና የኪነ ጥበብ ሰዎች ተወያይተዋል። ውይይቶቹን የተከታተለው አዲስ ቸኮል ከጅጅጋ ተጨማሪ ዘገባ ይዟል። ከሞያሌ እስከ ምስራቅ ሸዋ ከ1400 ኪሎ ሜትር በላይ የጋራ ድንበር ያላቸው የኦሮሚያና ሶማሌ ክልል አመራሮችና ነዋሪዎች ሁለተኛ ዙር የሕዝብ ለሕዝብ መድረክ አካሂደዋል። ትላንትና ጅጅጋ ላይ በተካሄደው መድረክ ላይ የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ የሶማሌ ሕዝብና የኦሮሞ ሕዝብ ወንድማማች መሆናቸውን የኦሮሞ ሕዝብ ለነጻነት ባደረጋቸው ትግሎች የሶማሌ ሕዝብ ከጎኑ መቆሙን አሁን ባለው የፓርቲ አደረጃጀት በተለይ አጋር ፓርቲዎችን ከክልል ብዙም ያልዘለለው ውክልና የማይሰጠውን አሰራር ለመቀየር እንደሚታገሉ ኢትዮጵያም ሁሉንም የኢትዮጵያ ብሔር ብሔረሰቦች በፖለቲካውም፣ በኢኮኖሚውም፣ በባህሉም የወከለች እንድትሆን እንደሚፈልጉ ገልጸው ነበር። የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ሙስጠፌ በበኩላቸው በሁለቱ ህዝቦች መካከል ተከስቶ የነበረው ዘርፈ ብዙ ግጭት የፖለቲካ ነጋዴዎች ጣልቃ ግብነት ውጤት ነበር ብለዋል። ወደፊት የህዝቡን የተለመደ የችግር አፈታት ባህር በመጠቀም ተራ ግጭቶች አድማሳቸውን እንዳያሰፉ ማድረግ እንደሚገባ አሳስበዋል። የሁለቱ ህዝቦች ትብብርና ሰላም ከኢትዮጵያ አልፎ ለአፍሪካ ቀንድ የሚተርፍ ፋይዳ እንዳለው ገልጸው አሁን ድረስ በመጠለያ ካምፖች የሚኖሩ ተፈናቃዮች መልሶ በማቋቋምም የሚችሉት እንደሚያደርጉ ቃል ገብተዋል።

ሶማሌ ተፈናቅሎ ኦሮሞ ተፈናቅሎ ብዙ ደም የተፋሰሰበት እና ንብረት የወደመበት አካባቢ ነው። ከዛ ግን አልፈን አሁን ወደ ጥሩ ግንኙነት እየተሸጋገረ ነው። በጣም ጥሩ ነበር የዛሬ ጠዋት ስብሰባ። ኦሮሞ ነኝ ብሎ ኦሮሞነቱን እንደጠበቀ፣ ሶማሌ ነኝ ብሎ ሶማሌነቱን እንደጠበቀ፣ አማራ ነኝ ብሎ አማራነቱን እንደጠበቀ ግን አንድ ወደ መሆን መሄድ ይሄ ከዚህ በፊት ተከስቶ የማይታወቅ ነው። ለሚቀጥለው ዘላቂ የኢትዮጵያ ህዝቦች አንድነትም መሰረት እየተጣለ ነው ብዬ ነማም ነው። ከጉጂ ዞን እንደመጡ የነገሩ ወይዘሮ ሮብሌ በሬሶም እርቁ ለዞናቸው ሰላም ወሳኝነት አለው ብለዋል። በዛሬው ቀን የተካሄደው የወንድማማችነት ፕሮግራም ከምንም በላይ እኔን እንደ ዞኔም። በጣም ተጠቃሚ እንሆናለን እኛ ብዬ ነው የማስበው። ምክንያቱም ሰላም እንዲደፈርስና እና ህብረተሰቡ አሁን በሰላም ወጥቶ እንዳይገባ፣ ሰላም እንዳይፈጠር ሴራ የሚያሴረው አካል ምክንያት ያገኘ የነበረው ይሄ ፍቅር ጠፍቶ ነው። በመልኩን አሁን ሰዎች ምን እያሉ ነው? ሰውን ያሳስቶ የነበረው ከዚህ በፊት አሁን ድንበርን እንጠብቅላቸዋለን በማለት ነው። አንደኛ ደረግ የነበረው ነገር ጥሩ ነገር አልነበረም፣ በትክክልም ጉዳት ደርሷል። ሰው ሞቷል። ብዙ ከብት ጠፍቷል። ብዙ ሴቶች ባላልባ ሆነዋል። ብዙ ቤት አባታተዋል እና የደረሰው ጉዳት ነበር። ያን ጉዳት ምክንያት በማድረግ እኛ ድንበር ብንጠብቅላችሁ ኖሮ እናንተ እንዳትጎዱም ነበር፣ ስለዚህ እኛ ድንበር እንጠብቃለን በማለት ነው። አሁን የመሳሳ ያም አካል ተሳስቷል። ህብረተሰቡንም አሳስቷል። በእለቱ ለሰላም ላበረከቱት አስተዋጽኦ ሁለቱም የክልል ምክትል ርዕሰ መስተዳድሮች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሽልማት ተበርክቶላቸዋል። በዛሬው እለት ሁለቱም ምክትል ርዕሰ መስተዳድሮች እና ሌሎች ልኡኮች ከጅጅጋ 80 ኪሎ ሜትር ርቀት ወደምትገኘው የደጋቡር ከተማ በመሄድ ከከተማ ነዋሪ ጋር ተመሳሳይ ውይይት አካሂደዋል። የደጋቡር ከተማ ነዋሪዎቹም ለአቶ ሽመልስ አብዲሳ የግመል ስጦታ አበርክተውላቸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከጅጅጋ አመሰግናለሁ አዲስ ለዘገባው። ክቡራትና ክቡራን አድማጮች ከአዳራሽ ውስጥ ለተቀረጸው ድምፅ ጥራት ይቅርታ እንጠይቃለን። ዝግጅቶቻችን እስከ ምሽቱ አራት ሰዓት ይቀጥላሉ። በነገራችን ላይ ከምሽቱ ሁለት ሰዓት ተኩል ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭታችንን እንድታዳምጡ እንጋብዛለን። ተከታዩ ስፖርት ነው። ዜናዎችና አቅራቢ ግርማቸው ከበደ ነው። ሰላም እንደምናመሻችሁ፣ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የኢትዮጵያ ወንዶች እግር ኳስ ብሔራዊ ቡድንና የቻን ማጣሪያ የሉሲዎቹ የኦሊምፒክ ማጣሪያ ጨዋታና ሌሎችንም ዘገባዎች ይዘናል። ግርማቸው ከበደነኝ አብራችሁን ቆዩ። በአፍሪካ ሀገራት ሻምፒዮና ቻን የኢትዮጵያ ብሔራዊ ቡድን በጅቡቲ ያቻው ተፈትኖ ወደ ቀጣዩ ዙር አልፏል። ጅቡቲ በታሪኳ ለመጀመሪያ ጊዜ የኢትዮጵያ ብሔራዊ ቡድን ላይ ሶስት ጎሎችን አስቆጥራለች። በድሬዳዋ ስታዲየም በዝግ ስለተካሄደው ጨዋታ አዲስ ቸኮል ዝርዝር አለው። ባለፈው ሳምንት የጅቡቲ ብሔራዊ ቡድን በፍጹም ቅጣት ምት አንድ ለባዶ አሸንፎ የነበረው የኢትዮጵያ ብሔራዊ ቡድን የመልስ ጨዋታውን በድሬዳዋ አካሂዶ አራት ለሶስት በሆነ ውጤት አሸንፏል። ብሔራዊ ቡድኑ በዚህ ውጤት ከሩዋንዳ ጋር ላለበት የቻን ማጣሪያ ማለፍ ቢችልም ትችቶችን እያስተናገደ ነው። የጅቡቲው አሰልጣኝ ጁሊያን ሜት የኢትዮጵያ ብሔራዊ ቡድን የተሻለ ችሎታ ያላቸው ተጫዋቾችን ቢያሰባስብም በታክቲክና ተናቦ በመጫወት ረገድ ግን ደካማ ናቸው ብለዋል። ስለ ራሳቸው ቡድን ሲናገሩም ጠንከረ ስለሰራን የተሻለ አቋም ላይ ልንገኝ ይችለናል። ተጫዋቾቼ ከልምምድ እስከመኝተ ያለውን ሁሉ ነገር እኔ ባደረጓቸው መሰረት እያደረጉ ነው፣ በዚህም ውጤት እያየ ነው ብለዋል። ጅቡቲ ላይ ፍጹም ቅጣት ምት ባይቆጠርባቸው ኖሮ በድሬዳዋ የተካሄደውንም ውድድር ሊያሸንፉ ይችሉ እንደነበር ተናግረዋል። የኢትዮጵያ አሰልጣኝ አብርሃም መብራቱ በበኩላቸው አሳማኝ ድል ላለማስመዝገባቸው ሜዳውን ተጠያቂ አድርገዋል። በተጫዋቾቻቸው ላይ አለያሏቸውንም ክፍተቶች ተናግረዋል። በተለይ ሁለተኛው አርባ አምስት ላይ ጥሩ አልተጫወትም። አንደኛ የተጫዋቾች የኮንሰንትሬሽን ማለት ነው። ሁለተኛ ደግሞ ያሁን ገብታችሁ እንደተመለከታችሁት ሜዳው ለኳስ ቁጥጥር የሚመች አይደለም። ለነሱ አጫዋት እጅግ በጣም የሚመች ነው ከዚህ በተረፈ ደግሞ ሁለተኛው አርባ አምስት በተለይ ተከላካይ ክፍል ላይ የነበረው የትኩረት ማነስ ወይም ደግሞ የማርኪንግ ችግር ዋጋ አስከፍሎናል ኢትዮጵያ ጅቡቲ እንደ አውሮፓውያን አቆጣጠር በ1983 ዓ ም ስምንት ለአንድ ያሸነፈችበት ድል ትልቁ ሲሆን በ2005 የሴካፋ ውድድርም ስድስት ለባዶ አሸንፋት ነበር አሰልጣኝ አብርሃም ግን በታሪክ የኖረ የለም ሲሉ ወቅታዊ አቋማቸው የወረደ መሆኑን በተዘዋዋሪ ተቀብለዋል ለአሜሪካ ድምፅ አዲስ ቸኮል ከጅጅጋ አዲስን ለዘገባው አመሰግናለሁ በሌሎች የአፍሪካ ሀገራት ሻምፒዮና ቻን የምስራቅና መካከለኛው አፍሪካ ዞን ማጣሪያዎች፣ ብሩንዲ ደቡብ ሱዳንን በድምር ውጤት አራት ለአንድ፣ ዩጋንዳ ሶማሊያን ሰባት ለአንድ በማሸነፍ የቀጣዩን ዙር የእርስ በርስ ፍልሚያ ይጠብቃሉ። በካሳራኒው የሞይ ዓለም አቀፍ የስፖርት ማዕከል ታንዛኒያን ያስተናገደችው ኬንያ በመለያ ምት ተሸንፋ ከመንገድ ቀርታለች። በውጤቱ የተበሳጩ ኬንያውያን የብሔራዊ ቡድኑ አሰልጣኝ ሴባስቲያን ሚኜ ከኃላፊነታቸው እንዲነሱ በማኅበራዊ ሚዲያዎች ጠይቀዋል። ታንዛኒያ በቀጣዩ ዙር ሱዳንን ትገጥማለች። በሀገር ውስጥ ሊጎች ብቻ የሚጫወቱ ተጫዋቾች በሚሳተፉበት የአፍሪካ ሀገራት ሻምፒዮና ቻን ከምስራቅና መካከለኛው አፍሪካ ሶስት ሀገራት ለካሜሩን ውድድር ያልፋሉ። የኢትዮጵያና ሩዋንዳ፣ የዩጋንዳና ብሩንዲ እንዲሁም የታንዛኒያና ሱዳን አሸናፊ የሚለየው በ2012 ዓ ም ጥቅምት ወር መጀመሪያ ላይ ነው። ለ2020 የቶኪዮ ኦሎምፒክ ለማለፍ ከካሜሩን ጋር የማጣሪያ ጨዋታውን ለሚያደርገው የኢትዮጵያ ሴቶች ብሔራዊ ቡድን የአቋም መለኪያ ጨዋታ ለማግኘት ፍለጋ ላይ እንደሆነ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹ በመጀመሪያው ማጣሪያ ዩጋንዳን በድምር ውጤት አራት ለሁለት ማሸነፋቸው ይታወሳል። ቀጣዩ የኦሎምፒክ ጨዋታቸው በሴቶች ዓለም ዋንጫ የጥሎ ማለፍ ዙር ደርሶ ከነበረው ካሜሩን ጋር ነሐሴ 20 2011 ዓ ም በባህር ዳር ዓለም አቀፍ ስታዲየም ይደረጋል። ሆኖም ሉሲዎቹ እስካሁን ዝግጅታቸውን አልጀመሩም። የኢትዮጵያ እግር ኳስ ፌዴሬሽን የሕዝብ ግንኙነት ኃላፊ ባህሩ ጥላውን በተለይ ለአሜሪካ ድምፅ እንደተናገሩት ለሉሲዎቹ ከካሜሩኑ ጨዋታ በፊት ከሌላ ብሔራዊ ቡድን ጋር የአቋም መለኪያ ጨዋታ እንዲያካሂዱ ፌዴሬሽኑ ጥረት እያደረገ ነው። የፌዴሬሽኑ ጥረት የማይሳካ ከሆነ ሉሲዎቹ ለካሜሩኑ ፍልሚያ ዝግጅት የሚጀምሩት ጨዋታው አስር ቀናት ሲቀሩት እንደሆነ የህዝብ ግንኙነት ኃላፊው ተናግረዋል። ማንቸስተር ዩናይትድ ሃሪ ማጓየርን ማስፈረሙን ተከትሎ የእንግሊዝ ክለቦች ለዝውውር ያወጡት ወጪ ከ1.4 ቢሊዮን ፓውንድ በላይ ደርሷል። ዩናይትድ ለማጓየር ዝውውር 80 ሚሊዮን ፓውንድ በማውጣት ተጫዋቹን የዓለም ውዱ ተከላካይ አድርጎታል። ክለቡ ማጓየር፣ ዳንኤል ጄምስ ና አሮን ዋንቢሳካን ለማዘዋወር 140 ሚሊዮን ፓውንድ አውጥቷል። ዘንድሮ ወደ ፕሪምየር ሊጉ የተመለሱት አስቶን ቪላዎች ለ13 ተጫዋቾች ዝውውር ከ145 ሚሊዮን ፓውንድ በላይ በማውጣት ከእንግሊዝ ክለቦች ቀዳሚ ሆነዋል። አርሰናል ለጋብሪኤል ማርቲኔሊ በውሰት መልሶ ለሰጠው ዊሊያም ሳቢላ እና ኒኮላ ፔፔ ዝውውሮች 105 ሚሊዮን ፓውንድ አውጥቷል። የእንግሊዝ ፕሪምየር ሊግ አዲሱ የውድድር ዘመን በሳምንቱ መጨረሻ የሚጀመር ሲሆን ክለቦች ተጫዋቾችን መግዛት የሚችሉት እስከ መጪው ሐሙስ ድረስ ነው። ሊዮኔል ሜሲ ከእረፍት መልስ በመጀመሪያ የባርሴሎና ልምምዱ ጉዳት አጋጥሞታል ሜሲ አርጀንቲና በግማሽ ፍጻሜው በአወዛጋቢ ሁኔታ በብራዚል ከተሸነፈችበት ከኮፓ አሜሪካ ውድድር በኋላ ረዘም ያለ እረፍት ወስዶ ወደ ልምምድ የተመለሰው ዛሬ ነበር ነገር ግን በጉዳት ምክንያት ልምምዱን መጨረስ አልቻለም ባርሴሎና ባወጣው መግለጫ ሜሲ በቀኝ ጉሩባት ላይ ጉዳት አጋጥሞታል በዚህ ምክንያት ቡድኑ በዩናይትድ ስቴትስ በሚያደርገው ቅድመ ውድድር ዘመን ዝግጅት ሜሲ ተሳታፊ አይሆንም የያዝነው ወር ለሜሲ ጥሩ አልሆነለትም በኮፓ አሜሪካ ውድድር የደቡብ አሜሪካ የእግር ኳስ አስተዳዳሪ ኮንሜቦልን በሙስና የተበላሸና ለብራዚል የሚያደላ በማለቱ ለሶስት ወራት ለአርጀንቲና ብሔራዊ ቡድን እንዳይጫወትና 50ሺህ ዶላር እንዲከፍል መቀጣቱ ይታወሳል በመጨረሻም ሲፋን ሀሰን ከዮሚፍ ቀጀልቻ ጋር መሰልጠኗ ለትውልድ ሀገሯ ቅርብ እንዳደረጋት ተናግራለች። ትውልደ ኢትዮጵያዊቷ ሆላንዳዊ የ1500ና 5ሺ ሜትር አትሌት ወደ ሆላንድ ያመራችው በ15 ዓመቷ ነው። አሁን በዩናይትድ ስቴትስ የናይኪ ኦሬገን ፕሮጀክት ከኢትዮጵያዊ አትሌት ዮሚፍ ቀጀልቻ ጋር በአወዛጋቢ አሰልጣኝ አልቤርቶ ሳላዛር እየሰለጠነች ትገኛለች። ሲፋን ከሶስት ሳምንታት በፊት በሞናኮ ዳይመንድ ሊግ የአንድ ማይል ሪከርድ ሰብራለች። የአውሮፓ የ5000 ሜትር ሻምፒዮኗ ሲፋን ለዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር እንደተናገረችው በፈረንጆቹ አቆጣጠር ባለፈው ዓመት ሁለት ጊዜ ወደ ኢትዮጵያ መጥታ ነበር። ከዮሚፍ ጋር አብራ መሰልጠኗም ለኢትዮጵያ ባህል ቅርብ እንዳደረጋትና ከኢትዮጵያ ማርና ቅቤ እንዲሁም በሶ ጋር በድጋሚ እንዳስተዋወቃት ተናግራለች። የዛሬ የስፖርት ዘገባዎቻችን እነዚህ ነበሩ። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሆንላችሁ። አድማጮች፣ አሁን አፍሪቃ ነክ ርዕሶች ይቀርባል። አዘጋጅና አቅራቢ ኒው አዳነች። የአፍሪካ ህብረት ኒጀር ውስጥ ባካሄደው ጉባኤ የአህጉሪቱን የነፃ ገበያ ቀጠና ከሁለት ሳምንታት በፊት በይፋ ማወጁ ይታወሳል። ባለፉት አስራ ስድስት ወራት ውስጥ 27 ሀገሮች በዓለም አቀፉ ግዙፍ በዓለም ግዙፉ ይሆናል የተባለውን የዚህን የአፍሪካ የነጻ ገበያ ቀጠና መመስረቻ ስምምነት በየፓርላማቸው አጽድቀዋል። ሀምሳ አራት ሀገሮች ደግሞ የመመስረቻውን ውል ፈርመዋል። ገበያው ወደ ሶስት ቢሊዮን ተኩል ዶላር የሚጠጋ ጥሪት እንደሚያንቀሳቅስ ተገምቷል። ስለዚህ የአዲስ የነጻ ገበያ ቀጠና በአርሲ ዩኒቨርሲቲ የምጣኔ ሀብት መምህር አቶ ኢዮብ ኃይሌ ማብራሪያ ሰጥተውን በቀደመ ዝግጅት ተስተናግዷል። የማብራሪያው የመጨረሻ ክፍል ቀጥሎ ይቀርባል። ያነጋገረቻቸው የፕሮግራሙ አዘጋጅና አቅራቢ አዳነች ፍሳዬ ናት። አቶ ኢዮብ በፈጣን እድገት የሸማች ገበያ ይሆናሉ ስለሚባሉት የአፍሪካ ሀገሮች በመግለጽ ይጀምራሉ። ዛሬ በትልቅ የፋስተስ ግሮውን ኮንሱመር ማርኬት ይሆናሉ ተብሎ የሚታየው እነ ኢጂፕት፣ ናይጄሪያ፣ ሳውዝ አፍሪካ ናቸው። ከዛ በተረፈ ሌሎችም ዛሬ በትልቅ የእድገት መንገድ ላይ አሉ። ለምሳሌ ኢትዮጵያን ይጠቅሳሉ ብዙ ጽሁፎች ባለፉት ሁለት በአንድ ዲኬ ውስጥ አስር ነጥብ አምስት ኢኮኖሚክ ግሮዝ ጂዲፒ ግሮዝ አሳይታለች። እነ ሃኒከን እነ ኮካ ኮላ የተለያዩ የውጭ ድርጅቶች መስተው እዚህ ኢንቨስት አድርገዋል። ሊበራላይዝ አድርገዋል ኢንቨስትመንት ፖሊሲውንም ትሬድ ፖሊሲውንም ብዙ ሀገሮች እና ይጠቅማል እንጂ የሚጎዳ ነገር የለውም በእኔ እይታ ማለት ነው። ባለፈው እሁድ በተካሄደው ጉባኤ ከዚህ ጋር በተያያዘ ማለት ነው የአፍሪካ ሕብረት የፓን አፍሪካን ፔይመንት ሲስተም ወይም የአከፋፈል ስርዓት ጀምራለች ተብሏል። እና ቢያብራሩልን ምን አይነት የአከፋፈል ስርዓት አንደኛ ስታንዳርድ ማድረግ ነው የፈለጉት የክፍያ ሁኔታ። ለምሳሌ የጅቡቲ ፍራንክ እና የኢትዮጵያ ብር በዶር አንጻር ስናየው ልዩነት አለ። አቅሙ ማለት ነው። ይሄ አቅም ትሬድ ላይ ችግር ያመጣል። ለምን ይሄንን ስታንዳርድ አስተካክሎ የተለያዩ የገበያ ክፍያ ሂደቶችን ዩኒፎርም ለማድረግ ነው ያሉት። ወደፊት ግን ይመስለኛል እንደ ዩሮፒያን ዩኒየን ዩሮ ዶላር እንደተፈጠረው ኮመን ከረንሲ የሚፈጥሩ ነው የሚመስለኝ። ሂደቱ ወደዛ ነው። ለዛ እርሾ እየሰሩ ነው ያለ። ኮመን ከረንሲ ሲኖር ደግሞ ለግብይት ምንም አስቸጋሪ ሁኔታ ይወጣል። አገነስ ዳለር አንድ ስታንደርድ የምንዛሪ አቋም ስለሚኖር ችግር ያመጣል። አሁን ግን የተለያዩ ሀገሮች ባላቸው የገንዘብ የፎሪን ከረንሲ ችግር ዲቫሉዌሽን እና ኢቫሉዌሽን ችግር ከዶላር ጋር ባላቸው እንትን የግብይት ስታንዳርዳቸውን በከረንሲ ሌቭል ማስተካከል አለባቸው ብዬ ነው የማስበው። ነው አሁ እንግዲህ መላ አፍሪካ አንድ መገባያ ገንዘብ ይኖረዋል ማለት ነው። ልክ እንደ ዩሮ በአፍሪካ ደረጃ የሚገባዩበት ይሆናል ማለት ነው። አዎ መቼም የሚጀመር ይመስላል። ግን ገና እንግዲህ አሁን እንዳየሁት ከሆነ አንዳንድ ጽሁፎችንም አርቲክሎችንም ሳይ ወይንም በዚህ ኤሪያ ላይ ፕሮፌሽናል የሆኑ ሰዎች ቁጭ ብለው አፍሪካ ህብረትን ውስጥ ሌሎችን ቦታ ላይ እየሰሩ ያሉት እንደማየው አንደኛ ስልጠና ይፈልጋል። ብዙ በዚህ ስራ ላይ የሚሰማሩ የሰው ኃይል ያስፈልገዋል። የአፍሪካ ይህን የሰው ኃይል ከተለያዩ ሴክተር፣ ኢኮኖሚስቶች፣ ሎየሮች ሎየሮች በዚህ በኢንተርናሽናል ትሬድ ላይ ፕራክቲስ ያደረጉ ኢኮኖሚስቶች፣ ፎርካስት ማድረግ የሚችሉ የትሬዱን ሂደትና የትሬዱን እንቅስቃሴ መቆጣጠር የሚችሉ በፎርካስቲንግ እነዚህ እነዚህ ሰዎችን ማሰልጠን ያስፈልጋል። አሁን ለምሳሌ አክሮስ ቦርደር የሚደረጉ ንግዶች አሉ። ለምሳሌ ሌሴይ እንበልና በኬንያና በኬንያ በኢትዮጵያ መካከል ሞያሌ ላይ ንግድ አለ። ህዝብ ዝም ብሎ ነው የሚነግደው። እነዚህ እነዚህ ሁሉ ስታንዳርዳይዝ የሆነው ከዚህ ከኮንትሮባንድ ንግድ ወጥተው ማንም ማንንም በማይጎዳበት መንገድ ትሬድ እንዲካሄድ ለማድረግ እነዚህ ሁሉ ትሬኒንግ ይፈልጋሉ። ከስተም ትሬኒንግ ይፈልጋል። ከስተም ስታንዳርዳይዝድ መሆን ይፈልጋል። እኩል መሆን አለበት። ሁሉም ሀገር ላይ የታሪፎች ህግ መውጣት አለባቸው እነዚህ እነዚህም ለማድረግ ትንሽ ጊዜ ይፈልጋል ዛሬ የሚተነሶ ዛሬ የሚጀመር አይመስለኝ በሀያ ሀያ አምስት ፕሮባብሊ ሙሉ በሙሉ ኢምፕልመንት ከተደረገ ትልቅ ስኬት ነው ብዬ ነው የማስበው አሁን እንግዲህ ያልፈረመችው ኤርትራ ብቻ እንደሆነች ተገልጸዋል ለምን ይመስሎታል እንግዲህ ኤርትራ ያለፉት ሀያ ምናምን አመታት ያው ፓሪያ ስቴት ሆና ነው የኖረችው በዚህ በኢንተርናሽናል ኢኮኖሚክ ሳንክሽን የተነሳ ኤርትራ ገና ከዛ ሀንጎቨር አልወጣችም፣ በእኔ እይታ ማለት ነው። ከሃንጎቨሩ ያልወጣችበት ምክንያት የጥርጣሬ ፖለቲካ የሚከተል ይመስለኛል። የሀገሪቱ አስተዳደር ይህን የጥርጣሬ ፖለቲካ በደንብ አስወግዶ ሙሉ ተሳትፎ በአፍሪካ ህብረትና በዓለም መድረክ ላይ ካላደረገ በስተቀር ከዚህ ጥርጣሬ ሊወጣ አይችልም። የኤርትራ መንግስት በዚህ ላይ ብዙ የኤርትራ ሀይል በስደት ላይ ነው ያለው ጠለቅ ብዬ ባላቅም እኔ ማኒፋክቸሪንግ ኢንዱስትሪያቸውም ይበዛ አይበዛ አላቅም፣ ኤክስፖርታቸውም ይበዛ አይበዛ አላቅም። በዚህ የተነሳ ሀገር ውስጥ ላላቸውም ማኒፋክቸረርና ቢዝነስ ሰዎች ዶሚኔትድ ይሆናሉ የሚልም ፌት ሊኖር ይችላል። ምክንያቱም ገና ስለሆነ ሴክተሩ ማለት ነው። ይሄ ሴክተር እያደገ ይመጣላቸው በሙሉ ልቦና ይገቡ ነበረ። አብልባ ደረሳቸውን አፈርጥመ ማለት ነው። አሁን ግን ያለ ዋናውና መሰረታዊ የሚመስለን ግን ሳንሽን የሳንሽን ሃንጎቨር እስኪጠፋ ድረስ የጥርጣሬ ፖለቲካ እስኪጠፋ ድረስ ኤርትራ ፓስቶ ታደርጋለች ብ አላም ነው ምክንያቱም አሁንም እዚያው ሳጥን ውስጥ ራሳን ያስቀምጣ የምታይ ነው የሚመስል። አቶ እየብ ሀይሌ አሁን ወደ መጨረስ ነንና እስካሁን ያላነሳ ነው ለመናገር የሚፈልጉት ነገር ካለ እንግዲህ። እኔ ለመናገር የምፈልገው እስካሁን በአለም ላይ ካየናቸው ደቨሎፕመንት ሁሉ አለ ትሬድ ያደገ ሀገር ያለ አይመስለኝም። ኢቭን ማልቲላተራል ትሬድ ውስጥ እንኳን ባይገባ ወይም የጋራ የብዙ ንግድ ውስጥ ባይገባ በሁለትዮሽ ንግድ እንኳን ትልቅ እድገት ሊመጣ ይችላል በሀገሮች መካከል። አሁን ለምሳሌ እዛድ ሲፈጠር እዛድ ብዙ የአፍሪካ ሀገሮችን ያስተሳስረ፣ አንደኛ በኢንፍራስትራክቸር፣ በፖርት፣ በኤሌክትሪሲቲ፣ በተለያዩ ንግዶች ስቴፕልስ የተለያዩ ነገሮችን እየተለዋወጡ እየሰሩ ነው ያለው። ይሄ ወደ ብዙ የተለወጠ ቁጥር ትልቅ ማርኬት ነው። የአፍሪካ ማርኬት ቀላል አይደለም። እዚህ ውስጥ መግባት ምንም ፊር አንሰጥም። እኔ በተለይ ጠቅላይ ሚኒስትራችን የኢስት አፍሪካን የነፃ የገበያ ማህበር ለማቋቋም ያደረጉት ኤፈርት ለሀገሪቷ በጣም ጠቃሚ ነው ብዬ ነው የምለው በእውነቱ። ሌሎችም ሀገሮች በዚህ ላይ ፓርቲሲፓንት ሆነው ካደረጉ የአፍሪካ ብሩህ ቀን ወደፊት በጣም ታላቅ ነው ብዬ ነው የማስበው። አፍሪካ እንደ በፊቱ በአደጉ አገሮች ቀንበር ስር ቁጭ ብላ ልትነግድም ልትንቀሳቀስ ነው የምትችል አመስለኝም። እንደዚህ የሆነ አገር ስትነሳ ትልቁ ነገር ለአፍሪካ ትልቅ ጉልበት ነው። ስለዚህ አፍሪካውያን እንዲደሰቱ ይገባል ብዬ ነው ማለት የማስተላልፈ። እሺ እንግዲህ አቶ ኢዮብ ሀይሌ ለሰጡኝ ማብራሪያ በጣም አመሰግናለሁ። እሺ ወይም አመሰግናለሁ። አመሰግናለሁ አዳነች። ወደዚያው ወደ ማጠቃለያውም ወደ አዳነች መልሳችኋለሁ። የባህር ዳር ከተማ ወረዳ ፍርድ ቤት ይህን ብሪጋደር ጀነራል ተፈራ ማሞን ጉዳይ ዛሬ ተመልክቷል። መርማሪ ፖሊስ ተጨማሪ መረጃዎችን ለማሰባሰብ በሚል የ14 ቀናት ጠይቆ ነበር። ነገር ግን ፍርድ ቤቱ ጥያቄውን ውድቅ አድርጎታል እስከ ነሐሴ 13 2011 ዓ ም ድረስ የክስ መዝገባቸውን እንዲከፍትም ፍርድ ቤቱ ትእዛዝ ሰጥቷል። በደቡብ ክልል ዋና ከተማ ሐዋሳ በሲዳማ ዞን ወረዳዎችና በአንዳንድ የክልሉ አካባቢዎች የተሰቀሉ ህጋዊ ያልሆኑ የማን እንደሆኑ የማይታወቁ አርማዎች፣ ምልክቶችና ባንዲራዎች ወርደው በሁለት ቀናት ውስጥ በክልሉ ህጋዊ ሰንደቅ ዓላማና አርማዎች እንዲተኩ የክልሉ ጊዜያዊ ወታደራዊ እዝ ትዕዛዝ ሰጠ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በገፍ ቶክስ ለተፈጸሙ ግድያዎች በሰጡት ምላሽ በአስቸኳይ ቁርጠኛነት እርምጃ ይወሰዳል ሲሉ ቃል ገብተዋል። የነጮች የበላይነት የሚለውን እምነት በጥብቅ አውግዘዋል። መርዘ አመሰግናለሁ አዳነች። ለማጠቃለያው ዜና ከመሰነባበታችን በፊት አጥራጥር ያሉ መረጃዎችን ላካፍላችሁ። ከምንዛሬ ልጀምር። በነገራችን ላይ የምንዛሪ ዝርዝር የሸቀጦች ዋጋና ሌላም ዕለታዊ መረጃ ይይዛል ቢቻል የሰዓትም ጭምር ይይዛል ተብሎ የሚጠበቅበት የኢትዮጵያ ብሔራዊ ባንክ ዌብሳይት ሁለት ወር ተኩል ለሚሆን ጊዜ አልታደሰም። ለማንኛውም ከሌላ ምንጭ ባገኘሁት መረጃ አንድ የዩናይትድ ስቴትስ ዶላር 29 ብር ከ04 ሳንቲም ነው ምንዛሪው። ዩሮ 32 ብር ከ49፣ አንድ የእንግሊዝ ፓውንድ 35 ብር ከ32 ሁለት ነው። በአንጻሩ ደግሞ የኢትዮጵያ ሜቴሮሎጂ ኤጀንሲ እጅግ የነጥቃ እጅግ ዘመናዊ ዌብሳይት አለው። በየዕለቱ እንዲሁም እርስዎንም እያሳተፈ መንቀሳቀስ የሚችል ነው። በነገ ትንበያው ኢትዮጵያ አዲስ አበባ ዝናባማ እንደምትሆን ተናግሯል። ሙቀት ከፍተኛው 21፣ ዝቅተኛው 14 ዲግሪ ሴልሽስ ይሆናል። ክቡራትና ክቡራን አድማጮች የምሽቱ ዝግጅታችን ተጠናቀቀ። نزجاج በምሽቱ ፕሮግራም ዋና አዘጋጅ ትስታበላቸውና በሌሎችን ባልደረቦቻችን ስም የምንሰናበታቸው ያዳኝ ትሳዬና እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ ላይ ትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህናደሩ Thank you.